አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ ኩባንያዎች በኢትዮጵያ ታዳሽ ኤነርጂን ለማጎላበት አራት ቢሊዮን ዶላር እያቀረቡ መሆናቸው ታወቀ። ኢትዮጵያ ግዙፍ የወርቅ ሀብት ክምችት ላይ ሳትቀመጥ አልቀረችም ተባለ። ቻይናና የአፍሪቃ ኅብረት ዋና ጽሕፈት ቤቱ የስለላ መሣሪያዎች ተተክለውበታል የሚለውን ወሬ አስተባበሉ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የዩናይትድ ስቴትስ ፕራይቬት ኤኩቲ ሄጅ ፋንድስ ኢትዮጵያ ወደ ክልሉ የኤሌክትሪክ ኃይል ላኪ ለመሆን የምታደርገውን ጥረት በመደገፍ በሀገሪቱ ዙሪያ ወዳሉት ውጥኖች ቢያንስ አራት ቢሊዮን ዶላር እያቀረቡ መሆናቸውን ብሉምበርግ የዜና አገልግሎት ዘግቧል። የኢትዮጵያ መንግሥት ከሬጀቪክ ጆተርማል ኩባንያ ጋር የአምስት ዓመታት የመብራት ኃይል ግዢ ስምምነት ፈርመዋል። ኩባንያውን የሚመሩት ኤጂ የተባለው የክሬዲት ሱስ ቡድን የአውሮፓ የመካከለኛው ምስራቅና የአፍሪቃ ክፍሎች ኃላፊ የነበሩት ማይክ ፊሊፕ ናቸው። ኩባንያው በቢሊዮነሩ የሄጅ ፋንድ ስራ አስኪያጅ ፖል ቱዶር ጆንስና በአምባታ ካፒታል አጋሮች ይደገፋል። የኢትዮጵያ የኤሌክትሪክ መብራትና የውሃ ሀብት ሚኒስትር ስለሺ በቀለ እንደ አውሮፓ አቆጣጠር እስከ 2020 ዓመተ ምህረት ባለው ጊዜ በሁለት ዓመታት ውስጥ ማለት ነው የኢትዮጵያን የኃይል ምንጭ በአራት እጥፍ ከፍ ለማድረግ የኤሌክትሪክ ኃይሉን ሽያጭ ለማስፋት ይፈልጋሉ። በአሁኑ ወቅት ኢትዮጵያ ከመብራት ኃይል ሽያጭ በአመት ዘጠና ሚሊዮን ዶላር ታገኛለች ይላል ብሉምበርግ ድረገጽ ላይ የወጣው ዘገባ። መንግስት በተጨማሪም እንደ አውሮፓ አቆጣጠር እስከ 2025 ዓ ም ባለው ጊዜ በሰባት ዓመታት ውስጥ ማለት ነው በሀገሪቱ ላሉት ቤቶች ሁሉ የኤሌክትሪክ መብራት ለማስገባት እቅድ ማድረጉንና በአሁኑ ወቅት የኤሌክትሪክ መብራት ያላቸው ቤቶች 30 ከመቶዎቹ አካባቢ ብቻ መሆኑን ዘገባው አክሏል። ከታዳሽ ኤነርጂ ማመንጨት ላይ እያተኮርን ነው ካሉ በኋላ ሚኒስትር ስለሺ ከካርቦን ነፃ የሆነ ኤነርጂ እንዲኖር እንፈልጋለን። የመርዛማ ጋዝ ልቀቱ መጠን በ2030 ዓ ም በ2010 ዓ ም ከነበረው ደረጃ እንዲቆይ የማድረግ እቅዳለን ሲሉ ለንደን በተደረገላቸው ቃለ መጠይቅ መናገራቸውን ብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ በአሁኑ ወቅት ከ90 ከመቶ የኤሌክትሪክ ኃይሏን የምታገኘው አባይን ከመሳሰሉት ጉልበታማ ወንዞች ከሚያመነጩት የውሃ ኃይል ነው። በአሁኑ ወቅት ግን ሌሎች የታዳሽ ኤነርጂ ምንጮችን መገንባት ጀምራለች። በተለይም መላ ሀገሪቱን በሚያቋርጠው ስምጥ ሸለቆ ውስጥ ከመሬት በታች የተፈጥሮ ሙቀት ከሚፈልቁት የዓለት ግግሮች ጂኦተርማል ወይም ታዳሽ ኤነርጂ ከከርሰ ምድር የሚያገኘውን ሙቀት ተርባይኖችን ለማንቀሳቀስ ለሚጠቀምበት የጂኦተርማል ጉድጓዶች ከንፋስና ከፀሐይ ከሚመነጨው ኃይል በበለጠ የማያቋርጥ ፍሰት ስላላቸው የጂኦተርማል ቴክኖሎጂ አስተማማኝ ንብረትነትና በታዳሽነቱ ብቸኛው የኤነርጂ ምንጭ ተደርጎ እንደሚታይ ብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል። ኢትዮጵያ ከዓለም ምርጥ የጂኦተርማል ክምችት ካላቸው ሀገሮች አንዷ ነች። ከዋናዎቹ አስር ሀገሮች አንዷ መሆኗ እርግጠኛ ነኝ። ምናልባትም ከዋናዎቹ አምስትም ልትሆን ትችላለች ሲሉ ሬጀቪክ ጂኦተርማል ሊቀመንበር ማይክል ፊሊፕ ተናግረዋል። ጂኦተርማል ብዙም ያልተሰራበት ዘርፍ ነው። በዓለም ደረጃ ካለው የጂኦተርማል ክምችት አንድ ከመቶው ብቻ ነው እጥቅም ላይ የዋለው ሲሉ ማይክል ፊሊፕ ማከላቸውን የብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ የዜና መጽሔት በበኩሉ ኢትዮጵያ ገና ባልተነካ የወርቅ ክምችት ላይ ሳትቀመጥ እንዳልቀረች ይገልጻል። እንደ ምሳሌ የጠቀሳቸው የወርቅ ማዕድን ቦታዎች ከጥንት አንስቶ የነበረው አሶሳ፣ ትግራይ፣ በምስራቁ ለጋ ደንቢና በወለጋው ቱሉ ካፒ መሆናቸውን ደዊቅ ድረገጽ አውስቷል። ጣሊያኖች ኢትዮጵያን በወረሩበት ወቅት እንደ አውሮፓ አቆጣጠር ከ1930ዎቹ ዓመታት አንስተው ወለጋ ውስጥ ሲሰሩበት የቆየው ቱሉ ካፒ 48 ቶኖች ወርቅ እንዳለበት ይህም እንደ አውሮፓ አቆጣጠር በ2013 ዓ ም ከአምስት ዓመታት በፊት ማለት ነው። ከፊ ሚነራልስ በተባለ ዋናው መስሪያ ቤቱ ቆጵሮስ በሆነው ተቋም እንደተገኘ ድረገጹ ጠቅሷል። የኢትዮጵያው ቤኒሻንጉል ጉሙዝ አካል የሆነው የአሶሳ ቀጠና አቀማመጥ የ600 ሚሊዮን ዓመታት ዕድሜ ያላቸው የተለያዩ የእሳተ ጎመራና የሲሚንቶ ግግር አለቶች የሚገኙበት ነው። ስለሆነም የአሶሳ ቀጠና በእድሜ ርዝመት ከዓለም ቀዳሚ ቦታ የሚይዝ ሊሆን እንደሚችል ድረገጹ ጠቁሟል። አሁን ካለው የበዛ የወርቅ ክምችት ሊኖርበት እንደሚችልም ይታመናል። ለጋደንቢ ያለው የወርቅ ማዕድን በሳውዲ ኩባንያ ባለቤትነት ይንቀሳቀሳል። የትግራዩ የወርቅ ማዕድን ባለቤት ደግሞ ኒውመንት የተባለው ግዙፍ የአሜሪካ የወርቅ ማዕድን ሲሆን በቅርብ ጊዜ የወርቅ ማዕድን ምርት መጀመሩን ድረገጹ ጠቁሟል። የኢትዮጵያው የወርቅ ሀብት መጠን የደቡብ አፍሪካን ያህል ሊደርስ እንደሚችል፣ በዚህ መሰረት ኢትዮጵያ ከዓለም ዋናዎቹ አምስት የወርቅ አምራች ሀገሮች መሃል ልትሰለፍ እንደምትችል ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ ዜና መጽሔት አስነብቧል። አሶሽትድ ፕሬስ የዜና አገልግሎት ደግሞ የቻይናና የአፍሪካ ባለስልጣኖች የቻይና የህንፃ ሰራተኞች የአፍሪካ ህብረት ዋና ጽህፈት ቤት ውስጥ የማዳመጫ መሳሪያዎች ተክለዋል የሚለውን ወሬ ግንኙነታችንን ለማደፍረስ የታቀደ ሴራ ነው በማለት የቻይናና የአፍሪካ ባለስልጣኖች ትላንት ሐሙስ እንዳወገዙ ጠቁመዋል። የአፍሪካ ህብረት ሊቀመንበር ሙሳፋኪ ቤጂንግ ሆነው ለጋዜጠኞች በሰጡት መግለጫ ቻይና አዲስ አበባ በሚገኘው የአፍሪቃ ህብረት ዋና ጽህፈት ቤት ላይ ትሰልላለች የሚል እምነት እንደሌላቸው ለጋዜጠኞች ተናግረዋል። ፋኪ ከቻይናዊ የውጭ ጉዳይ ሚኒስትር ዋንግ ዪ ጋር ተገናኝተው ከተናገሩ በኋላ ከቻይና ጋር ያለን ግንኙነት ከማጠናከር አላማችን የሚገታንና የሚያሰናክለን ተንኮል አይኖርም ብለዋል። ሙሳ ፋኪ የአፍሪቃ ህብረት በያዝነው ዓመት ቤጂንግ ላይ አዲስ መስሪያ ቤት እንደሚከፍት ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ዋንይ በበኩላቸው የመሰለሉ ወሬ የተናፈሰው በምዕራቡ ዓለም ሚዲያ መሆኑን ገልጸው ቻይናንና አፍሪቃን ለመከፋፈል የሚደረገው ጥረት አይሳካም ማለታቸውን የአሶሽትድ ፕሬስ ዘገባ አውስቷል። ሌሞንድ የተባለው የፈረንሳይ ጋዜጣ ቻይና እንደ አውሮፓ አቆጣጠር በ2012 ዓ ም ከአምስት ዓመታት በፊት ማለት ነው 200 ሚሊዮን ዶላር አቅርባ በተገነባው የአፍሪቃ ህብረት ዋና ጽህፈት ቤት የስለላ መሳሪያ ተክላለች ሲል ባለፈው ወር ማንነታቸው ያልተገለጸ የአፍሪቃ ህብረት ባለሥልጣንን ጠቅሶ ዘግቦ እንደነበር አሶሺትድ ፕሬስ የዜና አገልግሎት ጠቁሟል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን።